مزمور حيازتين آآكو تك اقزي او اسم توكف كني وسلات صلائي اي رسي كني اقزي او املاكي صرايكو هابيك وتسال كني اقزي او او امسي اللي نفسي وآدهان كني املي وردو زمرو لك زيابير ወገናዩ ለዘክረ ቅዱሳቱ ስመ መቅሰፍ ትማአቱ ውሃይው እንፈቃዱ በመስየድ ይደመጽ ብካይ ወበጸባ ፍስሐ አንሰ እብየ በተርላየ እይት ታወክ ላለ እግዚኦ በሰምረተከ ሀባ ሀይለ ለህይወት የሚድ ከሰ ገጸከ ወኳንኩ ድንጉጸ አቤከ ዚዮ ጸራይኩ ወሃብ አምላኪ እንዘ እስል ምንተ ያሰልጥ ደም ለመወረድኩ ሙስና መሬትኑ ያምነከ ወይ ንግድ ጽድቀከ ሰማ እግዚአብሔር ወተሳለኒ ወኮነኒ እግዚአብሔር ረዳእየ ሜትከ ላህየ ዋስተፍሳሀይ ከኒ ሰጠጥከ ሰቅየ ዋሴተ አቅነት ከኒ ከመእ ዘምር ለከ ክብሬ ወእይ ደንግጽ እግዚኦ እገኒ ለከ ላለ